የኢትዮጵያ መንግስትና ባለስልጣናቱ ባለፈው የአውሮፓውያን ዓመት 2014 ዓመተ ምህረት ውስጥ በርካታ የሰብአዊ መብት ጥሰቶችን መፈጸማቸውን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታውቋል። በብዙዎቹ ሁኔታዎች ጥሰቶቹ የሚፈጸሙት በህግጋቱ ላይ የሰፈሩት ድንጋጌዎች እየተጣሱ መሆኑን የውጭ ጉዳይ መስሪያ ቤቱ ሪፖርት አመልክቷል። በመንደር ምስረታ ላይ የቀረቡ የሰብአዊ መብት ጥሰቶችን የሚያረጋግጡ መረጃዎች አለመቅረባቸውን፣ ነገር ግን ለሰፋሪዎቹ የተገቡ ቃሎች አለመፈጸማቸውን ወይም ደግሞ መዘግየታቸውን፣ ካልሆነም የመሰረተ ልማት አውታሮች ሳይዘረጉ ሰዎች እንዲሰፍሩ መደረጉን ሪፖርቱ አብራርቷል። በዘፈቀደ በሚካሄዱ የእስራት አድራጎቶችና የእስር አያያዝ የፍትህ ሂደት መነፈግ፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ የፕሬስ ነጻነትን የሚመለከተው የሪፖርቱ አካል በመጀመሪያው ክፍል የዘረዘረው ነው። ይዘን እንቀርባለን። ሰለሞን አባተና ትዝታ በላቸው ይዘዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ለዘንድሮው የመስሪያ ቤታቸው የዓለም የሰብአዊ መብቶች አያያዝ ሪፖርት በጻፉት መቅድም በሰው ልጅ ታሪክ ውስጥ ሁሉ ለክብር የሚካሄደው መሰረታዊ ትግል ወደ ፊት የሚገፋን ኃይል ነው ብለዋል። ወደ እርሱ የሚገፉን ደግሞ አጠቃላይ ሴቶችንና ልንጨብጣቸው የምንንደረደርላቸው ግቦቻችን ወይም ፍላጎቶቻችን ናቸው። በህይወት መኖር ነጻነትና ደስታን መፈለግ በብሔራዊ ወሰኖችና በውቅያኖሶች ዳርቻዎች ሊገደቡ የማይችሉ የመዳረሻ ህልማችን ናቸው ብለዋል ኬሪ። ውጭ ጉዳይ ሚኒስትሩ በዚሁ የሪፖርቱ መቅድማቸው ላይ በዓለም ዙሪያ በመንግስታትና መንግስታዊ ባልሆኑ የሽብርም ቡድኖች በሰው ልጅ ላይ ባለፈው ዓመት ብዙ መከራና እንግልት መፈጸሙን ጠቁመዋል የቻይና የግብፅ የኤርትራ የኢትዮጵያ የኢራን የሩሲያና የሳዑዲ አረቢያ መንግስታት እንዲሁም ሌሎችም ጋዜጠኞችን ብሎገሮችን በሁከት መንገድ የማይሄዱ ተቺዎቻቸውን። በማሰር ነፃውንና ግልጹን ሚዲያ ማፈናቸውን፣ ሲቪክ ማህበረሰቡ እንዳይስፋፋ መጨቆናቸውን ቀጥለዋል ብለዋል ውጭ ጉዳይ ሚኒስትር ኬሪ። እነዚህ ሁሉ ሁኔታዎች ባሉበት ግን የሰው ልጅ የፖለቲካ ነፃነቱን ሐቀኛና ጭቆና እንግልት የማያደርስበትን አስተዳደር ለመቀዳጀት የሚያደርገው ትግሉና መሻቱ አሁንም ጠንካራ ነው ብለዋል። ኬሪ አክለው እንደ ውጭ ጉዳይ ሚኒስትር በዓለም ዙሪያ ስጓዝ የሰብአዊ መብቶችን ጥበቃ ለማረጋገጥ በየቀኑ ሕይወታቸውን አደጋ ላይ የሚጥሉ ጀግኖችን በየወቅቱ አገኛለሁ። ይህንን የሚያደርጉት ጥቃት እንደሚፈጸምባቸው ማስጠንቀቂያዎች እየጎረፉባቸው ድምፆቻቸውን ለማፈን መንግስታቱ እያስፈራሯቸው ባሉባቸው ሁኔታዎች ውስጥ ነው። መንግስታቱ መሰረታዊ ነጻነቶችን እንዲያከብሩ ጫና ማሳደሩን እንደሚቀጥል የውጭ ጉዳይ ሚኒስትር ኬሪ አመልክተው ስለ ሲቪል ማህበረሰቡ ድምፅ ሆነው መሟገታቸውን ለሁሉም ሰው ሰብአዊ መብቶች ጥበቃም መጮኋቸውን እንደሚቀጥሉ ተናግረዋል። ለ39ኛ ተከታታይ አመት የወጣው ይህ ሪፖርት የተጠናቀረው ውጭ ጉዳይ መስሪያ ቤቱ በዩናይትድ ስቴትስ የተወካዮች ምክር ቤት በተሰጠው ስራ መሆኑን የጠቆሙት ኬሪ ይህንን ዩናይትድ ስቴትስ የውጭ ፖሊሲዎቿን ስትቀርጽ እንደ ግብአት የምትጠቀምበትን ሪፖርት ለተወካዮች ምክር ቤቱ ማስገባታቸውንም አስታውቀዋል። ኬሪ በዚህ መቅደማቸው ላይ ፕሬዚደንት ባራክ ኦባማ በዚህ ዓመት መጀመሪያ ለተባበሩት መንግስታት ድርጅት ስልሳ ዘጠነኛው ጠቅላላ ጉባኤ ካደረጉት ንግግር ቀንጨብ አድርገው ጠቅሰዋል። ትላልቅም ሆንን ትናንሽ መንግስታት ዓለም አቀፍ ድንጋጌዎችን ተፈጻሚ ለማድረግ ያሉብንን ኃላፊነቶች ሁላችንም መወጣት አለብን። ከሰብአዊ መብቶች ዓለም አቀፍ ድንጋጌዎች የተስፋ ቃላት አናፈገፍግም። ዓለም መሆን እንደሚገባው እንዲሆን ልንሠራ መርጠናል። የሁለት ሺህ ዐሥራ አራት ዓመተ ምሕረት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የሰብአዊ መብቶች ሪፖርት የኢትዮጵያው ክፍል የሀገሪቱን የመብቶች አያያዝ ግምገማ ሪፖርት ያወጣው በዘፈቀደ በሚካሄዱ የእስራት አድራጎቶችና የእስረኞች አያያዝ፣ የፍታዊ የፍርድ ሂደት መነፈግ፣ የግል የቤተሰብ የቤትና የመልእክት ልውውጦች መደፈር፣ የፕሬስ ነጻነት፣ ትችትን ለማፈን መንግስት የስም ማጥፋት ድንጋጌዎችን እንደ መሳሪያ ስለመጠቀሙ የኢንተርኔት ነጻነት፣ የስርዓተ ትምህርት ነጻነትና ባህላዊ መድረኮች፣ በሰላም የመሰብሰብና የመደራጀት ነጻነት፣ በመንግስቱ ውስጥ ያለ ሙስናና የግልጽነት መጓደል፣ የፖለቲካ ፓርቲዎችና የፖለቲካ ተሳትፎ በሚሉ አርዕስት የተከፋፈለ ነው። ሕገ መንግሥቱና ሕጉ የዘፈቀደ ስርዓትን የሚከለክል ቢሆንም መንግስቱ ግን እነዚህን ድንጋጌዎች ብዙ ጊዜ አያከብራቸውም ብሎ ነው ሪፖርቱ። የኢትዮጵያውን ግምገማ የሚጀምረው በመላ ሀገሪቱ ውስጥ በፖሊስና በጸጥታ ኃይሎች የዘፈቀደ እስራት እንደሚፈጸም የሚናገሩ ሪፖርቶች መኖራቸውን ጠቁሞ፣ ነጥሎ ሶማሌ ክልልን በማንሳት በክልል ውስጥ የዘፈቀደ እስራትን የመሳሰሉ የመብት ረገጥ አድራጎቶች እንደሚከናወኑ በክልል ውስጥ የሚሰሩና የሚንቀሳቀሱ ሲቪሎች ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችና ሌሎችም የረድኤት ተቋማት ሪፖርት ማድረጋቸውን አስረድቷል። በሌላ በኩል ደግሞ እስረኞች በአርባ ስምንት ሰዓታት ውስጥ ፍርድ ቤት ቀርበው ክስ እንዲመሰረትባቸው ሕገ መንግስቱ ቢያዝም ባለስልጣናቱ ግን ይህንን ድንጋጌ እንደማያከብሩ ሪፖርቱ ይናገራል። ሰዎች በህግ ከታወቁ ስፍራዎች በስተቀር እንዳይታሰሩ ህጉ ቢያዝም የአካባቢ ታጣቂዎች በይፋ የታወቁም ይሁን ያልታወቁ የህግ አስፈጻሚ አካላት በአስሮች የሚቆጠሩ በይፋ የማይታወቁ ማሰሪያ ማዕከላት ውስጥ ሰውን እንደሚያስሩም ይገልጻል። ይህ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሪፖርት የሚሰራ በዋስ የመለቀቅ ስርዓት ቢኖርም ይህ አሰራር በሽብር ፈጠራ በግድያ፣ በመንግስት ላይ አመጽ በመጠንሰስ፣ በሙስና ለተከሰሱ ሰዎች እንደማይሰራ፣ የዋስትና መብት ለሚከበርላቸውም ከአምስት መቶ እስከ አስር ሺህ ብር የሚደርስ ዋስትና ስለሚያስፈልግ ከብዙ ሰው አቅም በላይ መሆኑን ይጠቁማል። አንዳንድ እስራት ላይ የሚገኙ ሰዎች የህግ ምክር አገልግሎት እንዳያገኙ እንደሚደረግ ጤናቸውን የሚመለከት የተሟላ መረጃ እንደሌለና በቤተሰባቸውም እንዳይጎበኙ መከልከላቸውን የሚጠቁሙ ሪፖርቶች መኖራቸውን ይናገራል። ባለስልጣናቱ ብዙ ጊዜ ሰዎችን ያለ እስር ማዘዣ እንደሚይዙ የጠቆመው ይህ ሪፖርት ለምሳሌም ባለፈው መያዝያ ሀሁለት አዲስ አበባ ውስጥ የጸጥታ ባለስልጣናት የአንድነት ለዲሞክራሲና ለፍትህ የአዲስ አበባ ሊቀመንበር ዘካሪያስ የማነ ብርሃንን የአንድነቱ ፍኖተ ነጻነት ጋዜጣ ጋዜጠኛን ነብዩ ኃይሉን የቅስቀሳ ቀጠናችሁን ተላልፋችኋል በማለት አስረው ግንቦት አራት ክስ ሳይመሰረትባቸው መለቀቃቸውን አመልክቷል። ክስ ሳይመሰረትባቸው የፍርድ ሂደት ሳያገኙ ለአመታት በእስር ላይ እንደሚገኙ የሚናገሩ አንዳንድ እስረኞች እንዳሉም ሪፖርቱ ገልጿል። ይሁን እንጂ ክስ ሳይመሰረትባቸው የታሰሩ ሰዎች ብዛት ስንት እንደሆነ በግልጽ የሚያሳይ መረጃ እንደሌለ ጠቁሟል። የፍርድ መጓተት ብዙ ጊዜ የሚያጋጥመው በተራዘሙ ሂደቶች፣ በእስረኛው ቁጥር እጅግ መብዛት በዳኝነት አካሉ ብቃት ማነስና በሰራተኛ ኃይል እጥረት ምክንያት መሆኑን አስረድቷል። ህጉ የዳኝነት አካሉ ነጻ እንደሚሆን ይደነግጋል የሚለው ይህ ሪፖርት ምንም እንኳን የፍትሐ ብሔር ችሎቶች በአንጻራዊነት እጅግ በበዛ ነጻነት ቢሰሩም የወንጀል ችሎቶች ግን ደካማ እንደሆኑ መቀጠላቸውን፣ ከአቅማቸው በላይ የሆኑ ጉዳዮችን መያዛቸውን፣ ለፖለቲካ ጫና መጋለጣቸውን ይዘረዝራል። ህጉ ያለ ፍርድ ቤት ትዕዛዝ የማንም የግል ይዞታ እንዳይበረበር ወይንም እንዳይፈተሽ ቢያዝም ባለስልጣናቱ ብዙ ጊዜ ህጉን እንደማያከብሩና ፍርድ ቤቶችም ያለማዘዣ የተሰበሰቡ መረጃዎችን ውድቅ ሲያደርጉ እንዳልታየ አስታውቋል። በሙሉ ዓመቱ ውስጥ ፖሊስ አዲስ አበባ ውስጥ በሚኖሩ ሙስሊሞች ቤቶች ድንገት በሌሊት እየገባ በሽብር የከሰሳቸውን ሰዎች ማስረጃዎች ሲወስድ እንደነበረ አመልክቶ መንግስቱ ግን ፖሊስ ማዘዣ እንደነበረው እንደሚናገር ጠቁሟል። በተከታይ ዘገባ በተቃውሞ መሪዎች ላይ ተፈጽሟል የተባለን የግል ሕይወት መደፈር፣ የመንደር ምስረታ ሂደት፣ የፕሬስ ነጻነት የመንግስት ሙስናና የግልጽነት መጓደል እንዲሁም የፖለቲካ ፓርቲዎችና የፖለቲካ ተሳትፎን የሚመለከተውን የሪፖርቱን ክፍል ይዘን እንመለሳለን።